ጋቢና ጋቢና፣ ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ ሰማእግዜር ነው። ጋቢና ቪኦኤ አስገባችሁ። ታክሲዋ ሞልታለች። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ተጀምሯል። መስታወት አድራጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ። የዛሬው የጋቢና ጉዞ በማህበረሰብ ድረገጽ ጎዳና ወደ ኦሮሚያ ይሆናል። በኦሮሚያ ወጣቶች በተለይ ተማሪዎች የአዲስ አበባና የፍንፍኔ ዙሪያ የልማት እቅድን በመቃወም መልካም አስተዳደርና ሌሎች የመብት ጥያቄዎችን ይዘው የጀመሩት ትግል አድማሱ ሰፍቶ ሶስተኛ ወሩን ጨርሶ አራተኛ ወሩን ይዟል። በዚህ እንቅስቃሴ ማህበረሰብ የመገናኛ ብዙሀን የሚጫወቱትና የተጫወቱት ሚና ላይ ዛሬ እንወያያለን። ጠቀሜታ አለው ወይስ ጉዳት አለው የሚለውን ማየት መቻል አለበት። አንዳንድ የተሳሳተ አለ ሁሉ የምታገኘው አይደለም። አንዳንድ የምታገኘው መረጃ የተሳሳተ ሊሆን ይችላል። ያንን ስትለጥፈው ሰዎች ወዲያውኑ መሳሳትህን ሲነግሩ አርመህ ያንን ማንሳት መቻል አለብን። ጃዋር ሲራጅ በዩናይትድ ስቴትስ ይኖራል። በማህበረሰብ ድረገጽ በርካታ መረጃዎችን ይቀበላል፣ ያሰራጫል። የማህበረሰብ ድረገጾች በተቃውሞ ላይ ምን ሚናላቸው እንነጋገራለን፣ እንወያያለን። ገና ጣረሞት ላይ ያሉ ቪዲዮ የሚመቻቸው ከሆነ አሊያም ፎቶ እያነሱ ያደርጋሉ። ያንን ያላየው እንዲያይ ማድረግ ነው ማለት ነው። ጌታቸው ጉተማ ከሚኖርበት ካናዳ በፌስቡክ ቀኑን ሙሉ መረጃ ሲቀበልና ና ሲያሰራጭ ይውላል። ምንጩ ኦሮሚያ ና በውጭ የሚኖሩ የኦሮሞ ብሄር ተወላጅ ና ሌሎች ኢትዮጵያውያንም ናቸው። የጋቢና የስቱዲዮ እንግዳ ነው። ሌላኛው እንግዳችን የጥበብ ሰው ነው። ያዴሳ ቦጃ ከ1.2 ቢሊዮን ህዝብ በላይ የሚወክለውን የአፍሪካ ህብረት ባንዲራ ዲዛይን አድርጓል። ከሚኖሩበት ሲያትል ዋሽንግተን በማኅበረሰብ ድረገጽ የሚመለከተው ጉዳይ አሳስቦታል። ሀገሪቷ የችበት ያለው አቅጣጫ ትንሽ የሚያሰጋና የሚያስጨንቅ ነው። አንዳንድ መረጃዎች አሉን። ሀሽታግ ኦሮሞ ፕሮቴስት ላይ በየወሩ ወደ 15 ሚሊዮን የሚሆኑ ትዊቶች፣ የፌስቡክ ፎቶዎች፣ ቪዲዮዎች ወዘተ በመተላለፍ ላይ ናቸው። የሚበዙት ምንጫቸው ከዩናይትድ ስቴትስና አውሮፓ ሲሆን ከ17 ከመቶ ደግሞ ከኢትዮጵያ ነው። የማህበረሰብ ድረገጾች ሚና በኦሮሚያ ተቃውሞ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ አድማጮች፣ ለምሽቱ አጠር ያሉ ዜናዎች። ጽዮን ግርማ ነኝ። በኦሮሚያ ክልል አንዳንድ አካባቢዎች የተቃውሞ እንቅስቃሴዎች ዛሬም ቀጥለው መዋላቸው ተገልጿል። በምዕራብ ሐረርጌና በአርሲ ከፍተኛ የተባሉ ሰልፎች መካሄዳቸውም ታውቋል። በዳሮ ለቡና በዶሎ ማና በተካሄዱት ሰልፎች ላይ ሰልፈኞቹ በመንግስት ታጣቂዎች ይፈጸማሉ የተባሉ ድብደባዎች፣ እስራትና ግድያ እንዲቆሙ በያዟቸውና ያሰሟቸው በነበሩ መፈክሮች ጠይቀዋል። የምዕራብ ሐረርጌው ሰልፍ በሰላም ሲጠናቀቅ፣ በአርሲ ላይ የፖሊስ ድብደባና እስራት ታይቶበታል ተብሏል። ከደቡብ ሱዳን ፕሬዚዳንት ሳልቫ ኪር ጋር ለመገናኘትና በሀገሪቱ ውስጥ በርትቶ በቆየው የእርስ በርስ ብጥብጥ የተፈናቀሉ ሲቪሎች የተጠለሉበትን የድርጅታቸውን ሰፈር ለማየት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ዛሬ ጁባ ገብተዋል። ለሽግግር መንግስቱ ምስረታ ዋና ከተማይቱ ጁባ ለሚገቡት የተቃዋሚዎቹ መሪ ሪያክ ማርቻር ሁኔታዎችን ለማመቻቸት የሚያግዙ አንድ ሺ ሶስት መቶ ሰባት ታጣቂዎች እንዲገቡ በወገኖች መካከል ስምምነት ላይ ተደርሷል። ቡብ ሱዳን የክትትልና የግምገማ የጋራ ኮሚሽን ትናንት ባወጣው መግለጫ ለተቃዋሚው መሪ ታማኝ የሆኑ የፖሊስና ወታደራዊ መኮንኖች ወደ ጁባ እንደሚገቡ አስታውቋል። የሊቢያ እንደራሴዎች የአንድነት መንግስት ለመመስረት ያቀረቡትን ሀሳብ የተባበሩት መንግስታት ድርጅትና ዩናይትድ ስቴትስ እንደሚደግፉ አስታወቁ። ይሁን እንጂ ሀሳቡን በማይደግፉ የፓርላማ አባላት ላይ እየደረሰ ያለው የማዋከብና የማሸማቀቅ አድራጎት እንደሚያሳስባቸው ሁለቱም ተናግረዋል አለም አቀፍ እውቅና ያለው ቶብሩክ የሚገኘው ፓርላማ ካሉት አንድ መቶ ዘጠና ስድስት አባላት መቶ ትሪፖሊ ካሉት አማጺ ኃይሎች ጋር አብረው ለመስራትና የአንድነት መንግስት ለመመስረት ሀሳብ ድጋፋቸውን የሰጡት ከትናንት በስቲያ ማክሰኞ ባደረጉት ጉባኤያቸው ነበር ይሁን እንጂ እየደረሰ ባለው ባለው ባሉት ማስፈራሪያ ምክንያት ድምጽ ሳይሰጥ ቀርቷል። በመጨረሻም ሶማሊያ ውስጥ የአፍሪካ ህብረት ወታደራዊ ሀይል አዛዥ ከቅርብ ወራት ወዲህ ወታደሮቹ ፈተናዎች ቢገጥሟቸውም አህጉራዊ ተልዕኮ የበላይነቱን እንደያዘ መሆኑን ገልጸዋል። አልሸባብ ባካሄዳቸው ጥቃቶች የህብረቱ ሀይል ብዙ ወታደሮች ተገድለውበታል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ ጊዜርና እኔም መስታወት አረጋው አብረን ከአድማስ እንሻገር እንላቸዋለን። gabina voa let's cross boundaries together በህዳር ወር የመጀመሪያ ሳምንት በኦሮሚያ ጊንጪ ከተማ አካባቢ የሚገኝ ደን ለአንድ የግል ኢንቨስተር ተሸጦ መቃጠል ጀመረ። የአንድ ትምህርት ቤት እግር ኳስ መጫወቻ ሜዳም እንዲ ሁለ ልማት በሚል ተሰጠ ሲሉ የከተማዋ ወጣቶች ወደ አደባባይ ወጡ። የማህበረሰብ የመገናኛ ብዙሀን በዚያን ቀን ሀሽታግ ኦሮሞ ፕሮቴስትስ በሚል በብዛት በፌስቡክና በትዊተር ፎቶዎች፣ ቪዲዮዎች፣ መልእክቶች በስፋት መሰራጨት ጀመሩ ኦሮሚያ यादी साबा मास्टर प्लान इस हमने अगाजी और ओमेया के सबूत फते हाबा बशाश मन्ने क्या था मा दम डोलो अंबो मच्छारा मिचेता जिम्मा होरो गिडामी गुजी किंची በማህበረሰብ መገናኛ ብዙሀን ከሚሰራጩት መልእክቶች ፎቶዎችና ቪዲዮዎች መካከል የሚበዙት ከዩናይትድ ስቴትስና ከአውሮፓ የወጡ ናቸው። የማህበረሰብ የመገናኛ ብዙሀን እንቅስቃሴን የሚከተለው ኪሆል ሃሽታግ ትራኪንግ መረጃ በሰጠው መሰረት ማለት ነው አርባ አንድ ከመቶ ከዩናይትድ ስቴትስ፣ ዘጠኝ ከመቶ ከካናዳ ከአውሮፓ ደግሞ ወደ ሀያ አምስት ከመቶ የሚጠጋ አጠቃላይ ሀገሮችን ጨምሮ ሲሆን ከኢትዮጵያ 17 ከመቶ መረጃዎች ወጥተዋል። እነዚህን ሁኔታዎች በማህበረሰብ ድረገጽ ጉዳዩን በቅርበት የሚከታተለውና ከ435000 በላይ ተከታዮች በፌስቡክ ላይ ያሉት ጃዋር ሲራጅ መሐመድ እንዲህ ገልጸዋል። በተለይ ይህን ኢንፎርሜሽን የሚያቀርቡት ዶክተሮች፣ ነርሶች፣ ወታደሮች፣ የተለያዩ በመንግስት ላይ ቅርቤታ ያላቸው ሰዎች በቀጥታ በሶሻል ሚዲያ ላይ አያወጡትም። ስለዚህ ምንደ የሚያደርጉት በውስጥ መስመር ይልኩልናል። በውስጥ መስመር የሚልኩልንን ነው እኛ ውጭ ያለ ነው የምናወጣው። እና አብዛኛው እኔ ብገምት ከሀምሳ በመቶ ማያን ሰው ከዛው ከሀገር ውስጥ ነው የሚመጣው። ሆኖም ግን በስማቸውም ማውጣት ስለማይፈልጉ በቀጥታ በውስጥ መስመር፣ በድብቅ መስመር ያወጣሉ። እኛ ደግሞ በዚህ እናወጣለን። ይሄ ነው አንዱ ሚስጥር። ውይይቱ ትንሽ ቆይቶ ይቀጥላል። ተከታተሉን። አሁን በስቱዲዮ ወዳደረግነው ውይይት እንለፍ። ብዙዎቻችሁ በፌስቡክ የተሳተፋችሁበት ማለት ነው። የመገናኛ ብዙኃን በተለይ የማህበረሰብ የመገናኛ ብዙኃን ያላቸውን ሚና ነው የምንገመገመው። አሁን ባለንበት በአሁኑ ሰዓት ወደ 350 ሚሊዮን ፎቶዎች ናቸው ፌስቡክ ላይ በየዓመቱ እየወጡ ያሉት እነዚህ ፎቶግራፎች ደግሞ ዜጎች ከያሉበት ቦታ እያነሱ እርስ በርስ ከጓደኞቻቸው ጋር መረጃ የሚለዋወጡበት ነው። እንግዲህ በአንድ ምስል ሊተላለፍ የሚችሉ መልእክቶችን አስቡ። በዓለም ውስጥ ከተወሰዱ ፎቶግራፎች 25 በመቶ የተወሰዱት ባለፉት ሁለት ዓመታት ነው። እነሱም የማህበረሰብ የመገናኛ ብዙሃን ላይ ነው ያሉት እና የዛሬው ውይይታችን አትኩሮት የሚሆነው የማህበረሰብ የመገናኛ ብዙሃን አሁን ባለንበት ኑሮ ውስጥ በተለይ ደግሞ በኦሮሚያ እየተከናወኑ ያሉ ወጣቶችን ያሳተፉ እንቅስቃሴዎች ውስጥ ምን ሚና አላቸው የሚል ውይይት ለማድረግ ነው። እዚህ ስቱዲዮችን እንግዶች አሉን። ቀዳሚ ጌታቸው፣ አንተ ራስህን አስተዋውቅና የፌስቡክ ገጽህን ንገረን። ጌታቸው ጉተማ የፌስቡክ ስሜ ፈተን ሳይሉ እናመሰግናለን። እዚህ ደግሞ ስቱዲዮ የስራ ባልደረባችን ትግስት ገሚያለች። ትግስት እስኪ ስለ ራስሽ ጥቂት በይን እኔ ትዕግስት ገሜቴ ራዲዮ ሰገሌ አሜሪካ ራ እንግዲህ፣ የኦሮምኛ ዝግጅት ውስጥ ስለምሰራ እዚሁ በአፋን ኦሮሞ ከሚተላለፍ ፕሮግራም ዌብ ፕሮዲውሰር ነኝ። የፌስቡክ ስሜ ትዕግስት ገሜ። በጣም ጥሩ። ጌታቸው አንተ ሁልጊዜ ፌስቡክን ትጠቀማለ? ምን ያህል ጊዜ ትቆያለ? ፌስቡክ ላይ እንደው በቀን ምን ያህል ጊዜ ታጥፋለህ? በቀን በእውነት ከድሮቹ በባስ አሁን ሶስት ወሮቹ ላይ እስከ አስራ ምናምን አስራ ስድስት ሰአት አንዳንዴም እስከ 24 ሰዓትም ክፍት የመሆኑበት አለ። ምንድን ነው የምትሰራው? የምሰራቸው ነገሮች አሁን በአገር ቤት ውስጥ መንግስት እየወሰደ በኦሮሞ ሕዝብ ላይ እየወሰደ ያሉት ነገሮች በጣም እከታተላለሁ። ብዙ ፎቶዎች ናቸው ፌስቡክ ላይ እየወጡ ያሉት በጣም በርካታ ፎቶዎች በየቀኑ ከየከተማው። ማን ነው እነዚህን ፎቶዎች ፌስቡክ ላይ የተለያዩ መገናኛ ብዙኃን ላይ የሚያወጣቸው? እንግዲህ ግፉ የሚደርስበት ሕዝብ ነው ከህዝቡ ጋር ያሉ እየሆነ ያለውን በወቅቱ ቶሎ ለዓለም ህዝብ ወይ ደግሞ በውጭው ዓለም ለሚገኙት በሶሻል ሚዲያ ላይ እንደደርስ የሚያደርጉት፣ እዛው ላይ ሬሳ እየተሞት እየገደሉ ገና ጣረሞት ላይ እያሉ እያነሱ ቪዲዮ እያነሱ ቪዲዮ የሚመቻቸው ከሆነ አሊያም ፎቶ እያነሱ ያደርጋሉ ያንን ያላየው እንዲያይ ማድረግ ነው ማለት ነው። እንግዲህ ሁላችሁም በፌስቡክ ላይ እንደተመለከታችሁት በየጊዜው ከየቦታው ነው ፎቶዎች እየተለጠፉ ያሉት። ይሄ ደግሞ ይህንን የኦሮሚያ ተቃውሞን ለየት ያለ ተቃውሞ አድርጎታል። ከዚህ በፊት ተቃውሞዎች በሚነሱ ጊዜ ዓለም አቀፍ የሬዲዮ ጣቢያዎች ሲዘግቡት ወይ ደግሞ መንግስት ሁኔታውን በኢትዮጵያ ቴሌቪዥን እስኪያሳይ ድረስ ሰው አይሰማም ነበረ። ትግስት፣ እስኪ በጠቅላላ ይሄ የማህበረሰብ ድረገጽን ሁልጊዜ የምትሰሪው ስራሽም ስለሆነ ምን የተለየ ለውጥ አምጥቷል ታያለሽ? በኦሮሚያ ተቃውሞ ውስጥ እንግዲህ መረጃን በቀላሉ በማስተላለፍና መረጃንን በቀላሉ በማግኘት ሶሻል ሚዲያ በተለይ ደግሞ በእኛ ሪጅን ላይ ማለት ነው። በኢትዮጵያ እንጀነራል እና በኦሮሚያ ፌስቡክ ነው በጣም ብዙ ሰው የሚጠቀመው ከሌሎቹ ሶሻል ሚዲያዎች የማህበረሰብ ድረገጽ በተሻለ መልኩ እና አጠቃቀሙም ይቀላል። ሌሎች ሚዲያዎች አንተ እንዳልከው በድሮ ጊዜ የተማሪዎች እንቅስቃሴ ወይም ምንም አይነት ተቃውሞ ሲነሳ በሬዲዮ ላይ በቪኦኤ በሌሎችም ሬዲዮዎች ላይ ብቻ ነው ሰዓት ጠብቀ ለሰላሳ ደቂቃ ወይም ለአንድ ሰዓት ምሽት ላይ የምታገኘው ይሄ ግን በማንኛውም ደቂቃ በማንኛውም ሰዓት አንተ ጊዜ ካለ ኪስ ውስጥ ያለ መረጃ ነው። ስልክም ብቻ አውጥተ ማየት ነው። በመስጠትም በኩል ደግሞ ያለውን ነገር ወዲያው አንድሉም ጊዜ ስለሆነ እዛው አንስተ እዛው ለዓለም የምታደርስበት ነገር ነው እና ሁሉም ሰው ያገኘዋል። ዴሞክራሲያዊ አድርጎታል የመገናኛ ብዙሀንን ተጠቃሚነት። እንደዚሁም ደግሞ መረጃ የመስጠት አንድ ሰው በፎቶግራፍም ሆነ በጽሁፍ መረጃ ለፈለገው ሰው ለማድረስ ዴሞክራሲያዊ አድርጎታል። በፊት በአለም አቀፍ የመገናኛ ብዙሃን በኢትዮጵያ ቴሌቪዥን ይነገሩ የነበሩ ዜናዎችን አሁን ማንም ሰው ከማንም ቦታ መስጠት ችሏል። ግን መረጃ ደግሞ ሁልጊዜ በጥሬው በሚወጣ ጊዜ አንደኛ ብዛት ይኖረዋል፣ ሁለተኛ የሚወጣው መረጃ ማረጋገጥ ያስፈልጋል። እና እንዴት ታዩታላችሁ? በተለይ የጋዜጠኛ ሚና ምን ይመስልሻል? እዚህ ላይ በጣም ልክናይ ነው። እሱ ጋ የሚወጡ ነገሮች ሁሉም ልክ ናቸው። ሁሉም ዲስሚስ አድርገ ልክ አይደለም ማለት ትችላለን። አሁን በአረብ ስፕሪንግ ጊዜ፣ በተለያዩ ጊዜዎች ጋዜጠኞች በጣም ተጠቅመውበታል። ግን ሲጠቀሙ ለምሳሌ አንድ ሰው ፎቶ አንስቶ እንበልና አምቦ ላይ የተካሄደ ሰልፍ ነበረ ይልካል ስታየው የት ነው ይሄ ቦታ? መንገዱ የአምቦ ይመስላሉ ወይ? ከኋላ ያሉት ሰዎች የዛ አካባቢ ይመስላሉ ወይ? ይሄ ነገር የዛሬ ነው ወይ? ፎቶውስ እውነት ዛሬ የተነሳ ነው ወይ ብለ ሄደ ማየት ትችላለን። ጋቢና ቪኦኤ ዝግጅቶቻችንን በአጭር ሞገድ ሾርትዌቭ ሁለት ላይ በ15580 ኪሎሄርስ እንዲሁም በ6080 ታገኙታላችሁ። ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ማለት ነው። በመካከለኛ ሞገድ ደግሞ በ1431 14 እንገኛለን። ውይይታችን ይቀጥላል። አሁን ደግሞ ወደ ሌላ እንግዳ ነው የምናሻግራችሁ። ሄኖክ ማን ነው እንግዳው? እንግዳትን ጃዋር ሲራጅ መሐመድ ማይኬ ጠፍቷል። አንቺ ትቀጥዩ ይባላል። በማህበረሰብ ድረገጽ ተሰሚነት ካላቸው ወጣቶች በኢትዮጵያ ጉዳዮች በተለይ በኦሮሚያ ተቃውሞ በርካታ መረጃዎችን የሚያሰራጭበት የፌስቡክ ገጹ ከአራት መቶ ሰላሳ አምስት ሺህ በላይ ተከታዮች አሉት። ከህኑ ጋር ቆይታ አድርጓል። በዋናነት ፌስቡክ ነው የምጠቀመው። የኔ ፌስቡክ ከትዊተር ጋር የተያያዘ ስለሆነ በቀጥታ ኔ ፌስቡክ ላይ ማድረገውን ትዊተር ላይ ያወጣዋል። አንዳንዴ ደግሞ ቪዲዮዎችን በዩቱብ ላይም ማወጣበት እንትናለ፣ ግን ዋናው ፌስቡክ ነው። ዋና የምጠቀምበት ዓላማ እንግዲህ በብዛት ከኦሮሚያ እና ከኢትዮጵያ የሚመጡ ኢንፎርሜሽኖችን ለህዝቡ ለማድረስ እንዲሁም ደግሞ አንዳንድ የትንተና ስንታኔ የሚያስፈልጉ ጉዳዮች ላይ አጥርጠር ያሉ መግለጫዎች ተታዮች ለማስተው እንግዲህ ከዚህ በፊት ብዙ ጊዜ ተነጋግረናል። የማህበረሰብ ድረገጾች ሚና ላይ 435ሺህ በላይ ተከታዮች ናቸው ያሉ በፌስቡክ ላይ። ይህንን ስንመለከት ከአንዳንድ ዓለም አቀፍ የመገናኛ ብዙሃን በእጥፍ የሚበልጥ ቁጥር ነው። ይሄ ቁጥር ቀላል አይደለም። ከዚህ በፊት ስንነጋገር ደግሞ የማህበረሰብ ድረገጾች የመገናኛ ብዙሃንን የመረጃ መለዋወጥን ፍጹም ዴሞክራሲያዊ አድርገውታል በሚል ስንወያይ ነበር። እና በአንተ በኩል ይህን ስትመለከተው የለወጠው ነገር ምን ይመስልሃል? ምን መሰለህ፣ አሁን ሁለት ነገር ነው የፈጠረው። አንደኛው ሰዎች፣ በተለይ አንተ ተጨባጭ የሆነ መረጃ የምታደርስ ከሆነ የምታደርሰውን ኢንፎርሜሽን ለመከታተል በብዛት ይከተሉሃል። ከዛ በተጨማሪ ደግሞ ሰልፍ ኮሬክቲቭ መካኒዝም አለው ሶሻል ሚዲያ ለምሳሌ እኔ ይህን ኢንፎርሜሽን የጌዛ ሆኜ የአይን ምስክር ሆኜ አይደለም የማየው ከሰዎች ነው የምቀበለው። የምቀበለውን በተወሰነ ደረጃ ቬሪፋይ ለማድረግ ለማጣራት ሞክርና ለህዝቡ አቀርበዋለሁ። ከተሳሳትኩና ካቀረብኩት ደግሞ ከእነዚህ አራት መቶ ሰላሳ ሰላሳ አምስት ሺህ የሚሆኑ ሰዎች ወዲያው እዛ አካባቢ ያለ ሰው ስላለ እውነቱ ጉዳዩ ውሸት ከሆነ የተሳሳተ ከሆነ ወዲያው ያርሙኛል። ለምሳሌ ወረዳውን አገኝና ዞኑን ስትሳሳት እንትን ያደርጉታል ወይ ደግሞ ክስተቱ ካልሆነ ያ ክስተት አልሆነም ብለው ያርሙታል። እና በጣም ዲሞክራት ሀይል ያደረገ ብቻ ሳይሆን ሪላያብሊቲን ፋክቹዋሊቲን በጣም የሚደግፍ አይነት ሂደት ነው ያለው። አንድ ሀቅ ላቅርብል በሃሽታግ ኦሮሚያ ፕሮቴስት በዚህ በያዝነው በየካቲት ወር አንድ ነጥብ አንድ ሚሊየን ድምጾች የተሰሙበት ነው። ፎቶግራፎች፣ ትዊቶች፣ የመሳሰሉ በአይነቱ ከዚህ በፊት ታይቶ የማይታወቅ ነው። ኢትዮጵያ ውስጥ የተለያዩ ሰልፎች፣ የምርጫ ዘገባዎች የመሳሰሉት ክስተቶች ነበሩ። ይሄ ፍጹም የተለየ ነው የሚሆነው። የማህበረሰብ መገናኛ ብዙሀንን ፍጹም ያጣበበ ነው። ከሁለት ነገር ነው የሚሄደው። አንደኛው የኦሮሞውን ባህል በተወሰነ ደረጃ ሆሪዞንታል ነው የቨርቲካል አይደለም። ማህበረሰቡ ከገዳ ጋር የሚያያዝ በጣም ሰው ኢንዲፔንደንት ኢንዲቪጁዋሊስት አይነት ሜንታሊቲ አለው። ያ ከዛ ጋር ጨምራ፣ ወጣቶቹ፣ አዛውንቶቹ ሁሉም ደግሞ ስልክ ይጠቀማሉ። ለስልክ በስልካቸው ላይ ፌስቡክ አላቸው እና በዛ በያዙ ስልክ ፎቶ አንስታ ያቺን ፎቶ ይልካሉ፣ ኢንፎርሜሽን ይልካሉ። እኛ ደግሞ መልሰን ለህዝቡ ስናደርግ ህዝቡ ከዛ እየተቀባበለው ስለሚሄድ መልቲፕላይን ኤፌክት አለው እና በ ስፋት ኢንፎርሜሽን በፍጥነት የሚያደርሰዋል። ዋጋውን በጣም ያራክሰዋል። እውነተነቱንና ተቀባይነቱን ደግሞ ይጨምርለታል። እውነተኛና ተጨባጭነቱን ቀጥዬ የማነሳለ ጥያቄ ላይ እንነጋገራለን አሁን ጀዋር የተናገረውን በአናሊቲክስ ወይም ደግሞ ግምገማ የሚያቀርቡ ድረገጾችን ስመለከት ነበረ በሃሽታግ ኦሮሚያ ፕሮቴስት ውስጥ አርባ በመቶ የሚሆኑት በሰዎች መጀመሪያ የወጡ ጽሑፎች፣ ትዊቶች፣ ፎቶዎች፣ ቪዲዮዎች ናቸው። 59 በመቶ የሚሆኑ ሰዎች ናቸው እየተከተሉ ያንን የሚያሰራጩ ያሉት። ይህንን ከሌሎች የኢትዮጵያ የማህበረሰብ መገናኛ ብዙሃን እንቅስቃሴዎች ስንመለከት አንዳንድ ሀሽታጎች ጥቂት ሰዎች በተለይ የተማረው ማህበረሰብ ያነሳቸውና የተቀረው ማህበረሰብ የሚያስተጋባቸው ናቸው። እዚህ ግን ወደ 40 ፐርሰንቱን የሚሆነውን ህዝቡ የያዘው ነው። ስለ ተጨባጭነት እናውራ ጀዋር። የማህበረሰብ ድረገጽ በጎ የሆነውን ያህል በር የመክፈቱን ያህል የተጨባጭነት ጉዳይ ላይ መረጃ በአግባቡ ተጣርቶ መቅረብ ካልቻለ ሊያስከትለው የሚችለው አንደኛ የመረጃው መብዛት አለ፣ ሁለተኛ የተአማኒነት ችግር አለ። አንተ እንዴት ነው ይሄንን ችግር በመገናኛ ብዙሀን ተጠቃሚነትህ የምታስወግደው? ትልቁ ነገር ትልቅ ኃላፊነት እንዳለ መቀበል በጣም አስፈላጊ ነው። እኔ እንዳለኝ አይነት ተከታይ ሲኖርህ የሚመጣውን ኢንፎርሜሽን አንደኛ እውነተኝነቱን ማየት መቻል አለበት። ሁለተኛ ያ ኢንፎርሜሽን ቢወጣ ጠቀሜታ አለው ወይስ ጉዳት አለው የሚለውን ማየት መቻል አለብህ። አንዳንዴ ትሳሳታለህ፣ ሁሉ የምታገኘው አይደለም። አንዳንዴ የምታገኘው መረጃ የተሳሳተ ሊሆን ይችላል። ያንም ስትለጥፈው ሰዎች ወዲያውኑ መሳሳትህ ሲነግሩ አርመህ ያንን ማንሳት መቻል አለብህ ነበር ይህንም ማታደርግ ከሆነና ዝም ብለህ ከዚህ በፊት እንደሚደረገው አይነት ፕሮፓጋንዳ የምታወጣው ከሆነ አደጋ ያደርሳል። እኔ ከሚደርሱኝ መረጃዎች ውስጥ ወደ ሰማንያ በመቶውን ብቻ ነው የማወጣው። ሀያ በመቶው አንዳንዱ በካልቸራሊ ሴንስቲቭ ወይ ደግሞ ለባህል ማይሆን፣ አንዳንዱ ደግሞ ለማህበረሰብ ቢቀርብ ከጥቅሙ ራሱ ጉዳቱ ያይላል ብዬር ስለማስብ፣ ከዛ ደግሞ አንዳንዱ የተአማኒነት ጉዳይ ስላለው ፍኝ ማስቀረውም አለ ማለት ነው። ጃዋር፣ መሄድ እንዳለብህ አስባለሁ። እኛም ሌሎች እንግዶችን እናምጣ። ግን ቆየት ብለህ እንደው መመለስ የምትችል ከሆነ አንድ ጉዳይ ላይ መነጋገር እፈልጋለሁ ከአንተ ጋር። እሱ ምንድን ነው? የማህበረሰብ ድረገጽ አጠቃቀም፣ በአጠቃላይ በህዝቦች መሀል ሰላምን ማስፈን፣ በህዝቦች መሀል ውይይት ለመጀመርና የተለያዩ ብሔሮች ደግሞ እንዲግባቡ ምን እድል ፈጥሯል? በኢትዮጵያ በተለይ ደግሞ አሁን በምንነጋገርበት በኦሮሚያ እንቅስቃሴዎች ውስጥ ከጥቂት ቆይታ በኋላ እንመለስ። ጃዋር ሲራጅን በጣም ነው የምናመሰግነው። ያው ይቀጥላል ከሱ ጋር ያለን ጨዋታ የምትከታተሉት ጋቢና ቪኦኤ ነው። ቀጣዩ የጋቢና ተሳፋሪያችን የአዴሳ ቦጃ ነው። የሚያስጨንቀው ፓርክ በአሁኑ ሰዓት በኦሮሚያ ላይ እየተደረገ ባለው ሰላማዊ ሰልፍና መንግስት እየሰጠ ባለው ምላሽ ያለው ሁኔታና በህዝብ ላይ እየደረሰ ያለው በደል ትንሽ የሚያስቆጣ እና የሚያሳዝን ሆኖ ስላገኘውት ነው። እንግዲህ የምትኖረው ሲያትል ዋሽንግተን ነው። ኦሮሚያ ውስጥ እየተከናወነ ያለውን በቦታው ሳትገኝ እንዴት ነው የምታውቀው? በእርግጥ በአሁኑ ሰዓት በኦሮሚያ ላይ የሚደረገው ባለው የኦሮሞ ፕሮቴስት ነው የሚባለው ሀሽታግ ኦሮሞ ፕሮቴስት የሚባለው ሞስትሊ ከሌሎቹ ለየት የሚያደርገው በማህበራዊ ድረ ገጾች ወይም ሶሻል ሚዲያ በምንላቸው ላይ በጣም ሰፊ የሆነ እንቅስቃሴ እና ስፊ የሆነ ዘገባ ሶሻል የሆነ ህዝባዊ ዘገባ ስላለው ኢንፎርሜሽኑ መውነቱ እንደውም አገር ቤት ካሉ ሰዎችም ዘዚ ያሉት ሳንቀርቦ የቀረን አይመስለኝም። ምክንያቱም የኢንተርኔት ፕንትሬሽኑ እኒ ያህል አገሪቷ ውስጥ ያለው ሁኔታ ስታይ እዚ ያለው ነው የበለጠ የመረዳት እና ቶሎ ኢንፎርሜሽን የማግኘት ድል ያለን ይመስለኛል እና በዛ በአስቀድመህ በጠቀስከው ሀሽታግ ኦሮሚያ ፕሮቴስት እንግዲህ በየወሩ ከአንድ ነጥብ ሁለት ሚሊዮን በላይ ትዊቶች፣ ፎቶዎች፣ ቪዲዮዎች ናቸው የሚለጠፉትና ቁጥሩ በጣም ብዙ ነው። እንዴት ነው አንተ ይህንን መረጃ በሙሉ ሰብስበህ ለአንተ የሚሆነ አስተሳሰብህን ቅኝት እንድታበጅ የሚያደርግህ? በጣም ጥሩ እንግዲህ ምን መሰለህ ሶሻል ሚዲያ ያው ጀስት እንደ ወርዱ ነው ሶሻል ሚዲያ ነው እና ብዙ ጊዜ በሶሻል ሚዲያ ላይ የምታገኛቸው ትክክለኛውን ታገኛለ፣ ውሸት ታገኛለ፣ የተሳሳተ ኢንፎርሜሽን ታገኛለ። የፊልተሪንግ ሲስተም የሌለው ነው። ግን በዚህ በኦሮሚያ ፕሮቴስት ላይ ምንድን ነው ልዩ የሚያደርገው ፈርስት ሀንድ አካውንት መጀመሪያ የሚያዩትን ነገር ነው፣ እያየን ያለ ነው። ስለምሳሌ በሰላማዊ ሰልፍ ላይ ሰዎች ተገደሉ፣ ልጆች ተገደሉ ሲባል ድሮ ቢሆን ዘገባ ሰምተን ነው ዘገባውን ሼር የምናደርገው። አሁን ግን ሰላማዊ ሰልፈኞቹ ራሳቸው ፎቶግራፍ አንስተው ቪዲዮ አንስተው የሚልኩት ነገር ስለሆነ ማንም ሰው ትራንስሌት ሲያደርገው ግርድፉን ኢንፎርሜሽን ነው የምናገኘው እና ሰምኦፍ የተወሰነ ፓርቱ እኛ ራሳችን ከራሳችን ሚዛናዊ የሆነ አመለካከት ያለው እና አስተያየት ያለው ፍርድ ምንሰጥ መስጠት አለብን። ለራሳችን የምናየው ምን እንደሆነ ማለት ነው። ስለዚህ የሰብአዊ መብት ጥሰት ዘገባዎችን ስትመለከታቸው ዘግይተው ከሚደርሱ ይልቅ በጥሬው መሆኑ ለአንተ ቅርበት ሰጥተዋል። ቅርበት ብቻ ሳይሆን እውነትነትን የሚሰጠኛል እንጂ ምክንያቱም ለምንድን ነው መሰለህ ለምሳሌ ዛሬ በኦሮሚያ ውስጥ በተነሱ ብጥብጦች የተወሰኑ ሰዎች ሞተዋል ተብሎ ይገመታል እና ይሄንን እንዲያስረዱ የኢትዮጵያ ሚኒስትር ተብሎ እሳቸው ማስተባበያ ይሰጣሉ። ከዛ ደግሞ ከተቃዋሚም ወይም ከሌላ አካል ደግሞ መጥተው አይ እነሶቹ ብዙ ገለዋል። እሰጥ ገባና ክርክር ያለበት ሁኔታ ነው። እኛ የምናቆድረው እና አይዲያችንን የራሳችንን ዲሲዥን የምንሰራው ከእነዚህ ሁለት ኦፍ ባላንስ ከሆኑ አይዲያዎች ነው። ነገር ግን ይሄኛውን ክሊር የሆነ የራሳችን ፈርስት አካውንት የሆነ ቴስቲሞኒያል በቪዲዮ በምናይበት ጊዜ ግን የእነዚህም ሁለት ድምጾች ምን ያህል የትኛው ጩኸት እና የትኛው እውነት እንደሆነ ማገናዘብ የምንችልበት ስለሆነ ያ ፈርስት ታይም አካውንቱ ክሊየር የሆነ ቢውንደ ጀጅመንት እንድንፈጥር እና አይዲያ እንትን ኦፒኒየን እንድንፈጥር ይረዳናል ብዬ ገምታለሁ። በዛም ነው የተረዳን ያለ ነው። እንደውም እድል ከሰጠኝ በዚህ አጋጣሚ ቤተሰቦቻቸውን፣ ልጆቻቸውን እና ወንድሞች እና እህቶቻቸውን ሉዝ ላጡ ሰዎች በዚህ ሰዓት ቆስለው ሆስፒታል ላሉ እና እስር ቤት በሚማቁ ወንድሞቼ፣ እናቶቼ የሚሰማኝን ጥልቅ ሐዘን ለመግለጽ እፈልጋለሁ። በጣም ነው የምናመሰግነው። የአደሳ ዘውገ ቦጃ አንድ ነጥብ ሁለት ቢሊዮን በላይ ሕዝቦች የሚወክለውን የአፍሪካ ሕብረት ባንዲራ ዲዛይን ያደረገ ነው። እናመሰግናለን። የአደሳ በጣም አመሰግናለሁ ስለሰጠኝ እድል ሂኖት I would not But We with የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማት በስፋት በማህበረሰብ ግጭትን ለማስወገድ የማህበረሰብ የመገናኛ ብዙሀን ጥቅም ላይ ስራ ይሰራሉ። በኢትዮጵያ ያለውን ሄኖክ ጀዋር ነው። ከጀዋር ሲራጅ መሀመድ ጋር ተወያይቷል። አሁን ጀዋርን እናስገባው በኢትዮጵያ ያለውን ሁኔታ በቀጥታ እንመልከትና የማህበረሰብ የመገናኛ ብዙሀን መረጃን ከማድረስ ባለፈ በህዝቦች መሀል ሰላም ለማስፋት በህዝቦች መካከል ውይይት ለመጀመር በብሔሮች መካከል ደግሞ መግባባትና መቻቻል እንዲኖር ምን ሚና ተጫውተዋል ትላለህ? ይሄ የምታደርገው ውይይት ጠቀሜታም አደጋ በተወሰኑ ግለሰቦችና ሰዎች ብቻ ህዝቡ እንዳይመራ ህዝቡ እንዳይሳሳትም ወይም ደግሞ ኤክስፕሎይት እንዳይደረግ ያደርጋል። ግን በአደጋው ደግሞ ስትሄድ ብዙ ሰዎች ስለሚሳተፉበት ብዙ አይነት ፍላጎት ያላቸው በትምህርት ደረጃም በሌላ ኃላፊነትም ውስጥ ብዙም የሌላቸው ሰዎች ስለሚሳተፉ አንዳንድ አጸያፊ ሆኑ ህዝቦችን ሊያጋጩ የሚችሉ አደጋ ሊፈጥሩ የሚችሉ ነገሮችን ሊያራምዱ ይችላሉ። ሀሜትን እንደ እውነት ሊያቀርቡ ይችላሉ እና ይሄ በግለሰቦች መካከልም ሊሆን ይችላል፣ በቡድኖች መካከልም ሊሆን ይችላል፣ ግጭን ሊፈጥር ይችላል ይችላል። ይሄንን ግጭት ማሳነስ የሚቻለው ሞኒተር የሚያደርጉ በተለይ እንደዚህ እንደናንተ አይነት ሚዲያዎች እንደኔም ያሉ ሞር ፕሮሚነንት የሆነ ሮል ያለን ግለሰቦች ይሄንን በኃላፊነት በመጠቀም አኩሬት የሆነ እውነተኛ የሆነ ኢንፎርሜሽን ብቻ እንዲቀርብ አንዳንዴ በጣም በፍጥነት የሚሄዱ ነገሮች ሀሰት ሆኖ ስናገኛቸው እነዚ ነገሮች ሀሰት መሆናቸውን በመናገር ማሸፍ ይቻላል። ውይይቶች ደግሞ ለዘብ ባለና ረገብ ባለ መልኩ እንዲሄድ የምንጠቀምባቸው ቃላቶች፣ ኤክስፕሬሽኖች፣ የምናወጣቸው ፎቶዎች፣ የምናቀርባቸው ቪዲዮዎች በተወሰነ ደረጃ ወደ ግጭት የማይመሩ ግን ሕዝብን ወደ መቃረር መቀራረብ የሚያመሩ ለማድረግ የሜን ሚዲያ ሜንስትሪም ሚዲያ የምንለው እንደናንተ አይነቶቹ ና ፕሮሚነንት የሆኑ ግለሰቦች ደግሞ የምናደርጋቸው አስፈላጊ ይመስለኛል። በአንጻሩ ደግሞ ማንም ሰው ላያቸው የሚችል ና በፍጥነት ሊደርሱ የሚችሉ መረጃዎችን በተለይ የሰብአዊ መብት ዘገባዎችን ከዚህ ቀደም የሰብአዊ መብት ተሟጋች ድርጅቶች ዘገባ እስኪያወጡ ሁሉን ነገር አብላልተው ተጠብቆ ነበር። አሁን ግን በቀጥታ በጥሬው እየቀረበ ነው የሚገኘው። ይሄ በጎ ነገሩ ምንድን ነው? በጎ ያልሆነው ነገር ምንድን ነው? አንተ ባለህ ልምድ። በጎ ነገሩ እንግዲህ እንዲህ አይነት የሰብአዊ መብት ረገጣ የሚወስኑ የሚወስዱ መንግስታትና ባለስልጣናት በምንም መልኩ ማምለጥ እንዳይችሉ ኢንፎርሜሽን ወዲያው እየሆነ በጣም ትኩሱ ነው የሚቀርበው። ትኩሱ ሲቀርብ የሚያቀርበው ሰውዬ ራሱ ለመዋሸት ወይ ደግሞ ዶክተርድ አድርጎ ኢንፎርሜሽኑ ለመለወጥ እድል የለውም። እንዳለ እንደሚያነሳው ስለሚ- ስለሚልከው ሮ ማቴሪያል ስለምታገኝ ተቀባይነቱ፣ እውነተኛነቱ ከፍ ያለ ከመሆኑ የተነሳ ለሰብአዊ መብት ተዋጋቾች፣ ተመራማሪዎች፣ ለሚዲያዎች ከፍተኛ ጠቀሜታ አለው። ችግሮችንም ግልጽ አውጥቶ በመንግስት ላይ ጫና ለመፍጠር እድል ይኖረዋል። ስሚ ልንገራችሁ፣ ስሚ ልንገራችሁ፣ ስሚ ማነው በዛሬው የጋቢና ጉዟችን የቴሌቪዥን ድራማዎች በህብረተሰብ የአስተሳሰብ ለውጥ ላይ ያለውን አስተዋጽኦ በአጭሩ ለማሳየት ሞክረናል። እናንተም በዚህ ዙሪያ ያላችሁን አስተያየት አጋሩ። በዛሬው ዝግጅታችን በስፋት በኦሮሚያ ያለውን ተቃውሞ አስመልክቶ ውይይት ስናደርግ ቆይተናል። ፌስቡክ ላይ ቪኦኤ አማሃሪክ አስተያየቶቻችሁን አድርሱን። ሀሽታግ ጋቢና ቪኤን በመጠቀም አስተያየቶቻችሁን ሁልጊዜም ቢሆን እንቀበላለን። እዚህ ስናስተናግድ አብረናቸው ያመሸኑው ነው ሄኖክ ሰማ እግዜርና እኔም መስታወት አድረጋውንን ጉዟችሁ የሰመረው ይሁን እያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። ሙዚቃን ጋብዛችሁ